ዶክተር ስለሺ በቀለ የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር፣ በቅድሚያ ለጊዜው በጣም አመሰግናለሁኝ። በአሁኑ ጊዜ የኢትዮጵያ ህዳሴ ግድብ የሚገኝበትን ሁኔታ፣ የግድቡ ስራ በምን አይነት ሁኔታ እየተካሄደ ነው? ምን ያህል ተጠናቋል? ግድቡ ቀድሞ በተያዘው ስፒድ አንድን ወደኋላ ቀርቶ የነበሩ ነገሮችን በማስተካከል በበቂ ፍጥነት እና በተገቢ እስከዚህ መሰረት እየተሰራ ነው አፈጻጸሚ ሰባ አንድ ፐርሰንት በልጿል እና ያው ሌት ተቀን እየተሰራ ነው ያለው ክቡር ሚኒስትር ለመሆኑ መቼ ነው ሙሉ በሙሉ ህዳሴ ግድብ ይጠናቀቃል ብላችሁ በቅድ የያዛችሁት መቼ አሁን ባላችሁ ግምት ይጠናቀቃል በሁለት ሺ አስራ አምስት ይጠናቀቃል ብለን እቅድ ይዘናል በሶስት አመት ጊዜ ውስጥ ማለት ነው በሶስት አመት ጊዜ ውስጥ ሙሉ በሙሉ ይጠናቀቃል ነገር ግን መጀመሪያዎች ሁለት ተርባይኖች ማመንጨት ይጀምራሉ ብለን የምንጠብቀው በመጫው ዓመት ነው። በመጫው ዓመት መቼ? መጋቢት አካባቢ ቴስክና ኮሚሽንን ይጀምራሉ። በመቼው ክፍርት ደግሞ የመጀመሪያውን መንደት መንጋት ይጀምራል ግንዳታ ይቅርታ፣ የጊዜውን ሰሌዳ ይድገሙልኝ እባክህ። ዶክተር ስለሽ ግድቡ አጠቃላይ የኃይል ማመንጨት ስራው የሚጠናቀቀው በሁለት ሺህ አስራ አምስት ሲሆን ሁሉም ተርባይኖች ወደ ስራ ገብተው ያው የተወሰነ መጠን ደግሞ ሙሌቱ የሚካሄድበት የመጀመሪያ ሁለት ተርባይኖች ደግሞ ወደ ስራ የሚገቡበት በመጪው ይሆናል ማለት ነው እኮ ሙሌቱ የመጀመሪያው ፌዝ የመጀመሪያው አመት አራት መቶ ዘጠኝ ቢሊዮን የሚሞላ በአይነት የክረምት ወቅት ነው። ይሄ ማለት ቀደም ሲል በያዛችሁት ሰሌዳ መሰረት ሰኔ ውስጥ ውሃ መምላት ትጀምራላችሁ? ሰኔ ሳይሆን ያው ክረምቱ በደንብ ጥሩ ዝናብ መጥሮ ፍሰት ሲኖር ሰኔ ያው የዝናብ መጀመሪያ ነው እንጂ በክፍፍት በወንዝ ውስጥ ስለማኖር በዛ ጊዜ የመጀመሪያዎቹ ሁለት ተርባይኖች ስራ እንደሚጀምሩ ከዚህ በፊት ገልጸው የነበረው ክቡር ሚኒስትር በመጪው ታህሳስ ነበረ፣ ታህሳስ ወይም ጥር ነበረ። አሁን መጋቢት እንደሚጀምር ነው እየገለጹልኝ ያሉ፣ ልክ የዛሬ አመት ማለት ነው። ያው ቴስት ኤንድ ኮሚሽኒንግ ስራዎች አሉ። ዝም ብሎ አይነት ነገር በአንድ ጊዜ እንትን የሚደረግበት አይደለም። ከዛ ከታህሳስ ጀምሮ እንጀምራለን። ቴስት እና ኮሚሽኒንግ፣ ኤሌክትሪክ ኮኔክት ማድረግ የምንችለው መጋቢት ላይ ነው። ነገር ግን ዋሽንግተን ዲሲ ላይ ያደረጋችሁትን ውይይትና ድርድር ተከትሎ ክቡር ሚኒስትር የዩናይትድ ስቴትስ በጅሮንድ መስሪያ ቤት ወይም የገንዘብ ሚኒስቴሯ አውጥቶት በነበረው መግለጫ ስምምነት ላይ ሳትደርሱ ውሃ መሙላትም ሆነ የመጨረሻ ሙከራ እንዳይደረግ የሚል ማሳሰቢያ አውጥቶ ነበረ። ይሄ የአሜሪካ ማሳሰቢያ ትርጉም አለው? በእናንተ እንቅስቃሴ ላይ በያዛችሁት ዕቅድ ላይ ጫና አለው? እንዲህ አይነት ሀሳብ ከዚህ በፊት ተነስቶም ማቀም የመርሆዎች ስምምነት ሁለት ሺህ አስራ አምስት ያለ ስምምነት ግድቡ እየተገነባ ሙሌት ሲጀምር መሙላት ይጀምራል አሜሪካኖቹ ለምን እንዲህ አይነት ስቴትመንት ማውጣት እንደፈለጉ ግልጽ አይደለም እና ተገቢ ያልሆነ ስቴትመንት ነው ስም እስከ ዛሬም ድረስ ስንደራደር ከሀገሮቹ ጋር የኮንስትራክሽን ሂደቱ ውሃ ማምላት የሚያስጀምር ከሆነ እንጀምራለን። ከኮንስትራክሽን ጋር ፓራሌል የሚሄድ ስቴትመንት ነው እንጂ ያለን ግድብ ስምምነት ሳይደረግ ውሃ አንሞላም ብለን ከዚህ ስምምነት የለን። ስለዚህ ሚያስም ስቴትመንቱ ትክክል አይደለም። ምናልባት እንግዲህ ማለት የፈለጉት ፋይናል ቴስቲንግ ፋይናል ፊሊንግ ማለት ተፈልገው ከሆነ ያው እዚያ ላይ ፕሬፌክሱን ሁለቱም ጋር ስላልጻፉት ሊሆን ይችላል እንጂ በዚያ መልክ ይረዱታል ብለን እንገምታለን እንጂ አግሪሜንት ስንፈራረም አንሞላም የሚል መቼም ጊዜ ተነጋግረን አናውቅም። ክቡር ሚኒስትር፣ ግን የአሜሪካ የገንዘብ ሚኒስቴር መግለጫ ዳር ዳር የሚናገር ሳይሆን በቀጥታ ነው የተናገረው። የመጨረሻ ሙከራም እንዳይደረግ ውሃ መሙላትም እንዳይጀመር ሲል ነው ያሳሰበው ስምምነት ላይ ከመደረሱ በፊት ይህ እኮ ሶስቱ ሀገሮች ጉዳይ ነው። ሶስቱ ሀገሮች ተደራድረው የሚጨርሱት ነው። ይሄ ደግሞ የኢትዮጵያ መፍት ነው። መፍት መጥቆ በዚህ ጊዜ ሙሉ በዚህ ጊዜ ያክሚ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስልም። ስለዚህ ኢትዮጵያ ሰማንያ ስድስት ፐርሰንት ውሃ የምታመነጭ ሀገር አራት ቢሊዮን ወይም አስር ቢሊዮን በአመት ለመያዝ የምትከለከልበት ምክንያት አይታየም። ይሄ ምን ፓርቲዚያን አመለካከት ነው ብለን አንወስድም። ትክክል አይደለም። ስለዚህ አቋማቸውን ያስተካክላለ ብለን እንገምታለን። በወቅቱ አለበትም። እኛ የመጨረሻው የተጠራው ስብሰባ ላይ ኛ ሳይት ኮንሰልቴሽን ስላልጨረሱም መምጣት አንችለም የሚል ነበር። ይህንን ተቀብለው ቀኑን መዘወር ይቻል፣ የሚያስፈልግ ጫና መፍጠር ተገቢ አልነበረም። እናንተ ግን ከዛ ስብሰባ ከመቅረታችሁ በፊት የዩናይትድ ስቴትስ እና የዓለም ባንክ አቋም አላስደሰትንም ብላችሁ ተናግራችሁ ነበር ወይም ተደራዳሪዎቻችሁም ሲናገሩ ነበር። እና ምክክራችንን አልጨረስንም ከማለት ይልቅ ለምን በቀጥታ የአሜሪካ አቋም አልጣመንም አላላችሁም? እሱማ ብለናል ስብሰባ ውስጥ እኮ በተለያዩ ነገሮች ይባላል። ኦፊሻል ኮሚኒኬሽኑ በዚያ መልክ ቢጻፍም አንደኛ ከዚያ መጨረሻው ከተገኘንበት ስብሰባ ቀደም ብሎ አቅርቦ የነበረው ሚስፈረም የተባለ ዶክመንት ኢንኮምፕሊት ነው። ውስጡም ደግሞ ትክክል አሉበት። ይህምን አልፈርምም ብለን መጨረሻ በተገኘንበት ያ ዶክመንት እራሱ ተዋያይተንበት ብዙ ጥያቄዎች አንስተን አውጥተን አውርደን ተዋያይተንበት ክላሪፊኬሽን እየተሰጣጠን ያለንበት ሁኔታ ነበር እና በዛ በተገኘንበት ስብሰባ ከሁለቱ ቀን ስብሰባ በኋላ ያንን የሁለቱም ቀን ስብሰባ ለማዘጋጀት የቴክኒካል ሕግ ሰዎች ተገናኝተው እዛው ዋሽንግተን ዲሲ የሶስቱ ወገሮች ቁጭ ብለው ሲከራከሩ በርካታ ነገሮችን አንድ ላይ ሲያመጡ ሲስማሙ ቆይተው የተወሰኑ ጉዳዮች ደግሞ በክፍተት ያሉትን በብራኬት ውስጥ አድርገው ወደ ሚኒስትሮች ስብሰባ አምጥተው ነበር። እንግዲህ የመጀመሪያው ኔክስት ዶክመንት ሊፈረም የማይችል እና የውሃ ሙሊትንስ በደንብ ስራይ ስለ ድርቅ አስተዳደር ትኩረት ያደረገው ነው። ይሄ ኢንኮምፕሊት ነው። ሁለተኛ ደግሞ ከሌሎቹ ዶኩመንቶች ጋር ከህብ ዶኩመንቶች ጋር መናበብ አለበት። ሌሎቹ የሕግ ዶኩመንቶች የስምምነት አንቀጾች የሚይዙ አለመስማማት ቢኖር በዚህ ሂደት ውስጥ ምን ያለመስማማቶች፣ እንዴት እንደሚፈቱ የትብብር ሁኔታ፣ ዳታ እንዴት እንደምንለዋወቅ የዚህ አገሮቹ መካከል ያለው ኮኦርዲኔሽን ሜካኒዝም ጉዳዮቹ በቴክኒካል ደረጃ እና በሚኒስትር ደረጃ ወደፊት እዚ በየአመቱ እየታዩ እንደሚሄዱ ነኝ ነ እንደሚያመላክቱ በርካታ ጉዳዮች ያሉበት ሆኖ አንድን ሰነዶቻ ነዞ ፈራረም ተፈራረሙ ማለት ቀድሞም ትክክል ያለ አካሄድ ነው። እዚያ ውስጥ ደግሞ ያየናቸው ነገር ኢትዮጵያ የወደፊት የመጠቀም የሚገድቡ ከተጠራቀመ ውሃም ደግሞ ያለቃቀቁን ሁኔታ ግድቡ በአብዛኛው አርባን አቢሽ የሚሆን ስለሚያደርግ እ ነገሮች ሊካደርግን ብለን እየተከራከር እያለ ወደ ፊርማ እንዲገባ ተፈልጎ ነበር። ሰራውን ቀርቷል። በመጨረሻው ቀንና በተገኘንበትም እንግዲህ በርካታ ሚቲንግ ስላደረግን የእናንተን ሀሳቦች ወስደን አግሪመንቱን ድራፍት አርገን እናቀርባለን ሲሉ በኢትዮጵያ በኩል አግሪመንት ሶስታችን አገሮች ብዙ ነገር ልዩነት ያለውን አስተካክለናል። ይህንን በዚሁ መንፈስ ጨርሰን አጣርተን በተለይም ደግሞ የህግ ማዕቀፉ ገና ረጅም ጊዜ ውይይት ያልተደረገበት እና በርካታ ነገሮች የያዘ ስለሆነ ከዛም አልፎ እ የህግ ማዕቀፎች ውሃ የሚመጣው ከኢትዮጵያ ስለሆነ ኢትዮጵያን ተጠያቂ የሚያደርግ ስለሆነ ኢትዮጵያ በአድዋው ማድረን አለባት ተመልሰን ከ

ማለት በሴክሬተሪ ኦፍ ስቴት ግንጃ ቤት ነው እንጂ በዓለም ባንክ በኩል አይደለም። በዓለም ባንክ በኩል የአብዛኛው በአጠቃላይ ሂደት ውስጥ በእውነተኛ ታዛቢነት ነው ይቀመጡ የነበሩት እንጂ የውሳኔ ሀሳብን ማቅረብም አመልከት ነበር እና ይሄ የህግ ማዕቀፉን አርቅቆ መላኩ ላይ ሰፊ ክርክር አድርገንበትን ከትሬሪ ሴክሬተሪ ጋር በራሳቸው ስም የሚያወጡት ከክርክራችን በተነሳ ምክንያት ነው እና ፋሲሊቴት አደርጋለሁ ያሉት መጨረሻ እንጂ ጽፋለ የሚሊዮን ማሳት ለውጠውታል ስቴት ስቴትመንቱ ላይ ነገር ግን የፌብራሪ ትዌንቲ ሴቨንት ቤት የጠራ ስብሰባ በቀላሉ ተላልፎ ሀገሮች አንድ ላይ ወጥተው ማጠቃለል ሲችሉ ያው የሄዱበትን መንገድ እንግዲህ የሚያየችው ትመርጠዋል። ስለዚህ ያለው ዶክተር ስለሺ እስቲ እንደው ለማስታወስ ያህል ጥቂት መለስ ስላድርጎትና ለምንድን ነው ለመሆኑ በመርሆች ስምምነቱ ቃላት ያልጸናችሁት? ቀድሞውንስ ቢሆን ለምን ተቀበላችሁ የዩናይትድ ስቴትስንና የዓለም ባንክን ታዛቢነት? በተለይ እርስዎ ደግሞ ካርቱም ላይ ነበሩ፣ ያ ስምምነት ሲፈረም የሌላ ሶስተኛ ወገን የመግባትንም ሀሳብ ሳይቀበሉ የቆዩ ባለስልጣን ኖት። ምን አመጣው መቀበልን ያንን የዩናይትድ ስቴትስን ግብዣ ጊዜ አለበርኩም። በሁለት ሂዳሳት ለመሪዎቹ ሲፈራረሙ አለበርኩም፣ ግን እሹን አቀዋል። ሁለተኛ እነሱ አስተማጋይ ብለን አልተቀበልም። በዋሽንግተን ፕሮሰስ በዋሽንግተን ፕሮሰስ ፕሬዚዳንት ትራምፕ ፊት ለፊትም በአሁኑ ጊዜ የኛ የአካውንታብል የሆነ ለመሪዎቻችን ነው። መሪዎቻችን የሰጡ ውሳኔ ያለ ዳሻና የተገናኝተው አራቱ ስብሰባ ከጠናቆ በሀገሮቹ ውይይት ተደርጎ ይህንን ውጤት እንዲያሳውቁን የሚል ነው በእርግጥ የግብጽ አሜሪካ ለመሄድም ጥያቄ የግብጽ ነው። ግብፅ የጠየቀችው ማሸማግሉ ነው። የማሸማገያ ጊዜ አልደረሰው በምርሆ ስምምነት አርቲክል አስር መሰረት ካልተስ ነው ማል እነኝህን አርቲክል አስር ኤሌመንቶች ማሸማገል ወይ ፋሲሊቴት ማድረግ ወይንም ደግሞ ለመሪዎች ውጤቱን ማቅረብ የሚሉትን እንጠቀምበታለን። እና ጆይንት ስቴትመንት ቁጥር አንድ እንኳ ብትመለከት ኖቬምበር ስድስት የተባለው በኢትዮጵያ ጥያቄ መሰረት ነው። ኦብዘርቨር ብቻ ሆነው እንዲቀጥሉ እንገኝ ካሉ ኦብዘርቨር ለመሆን ምስዳን ባለበት ስታተስ ስዊድን አሸማጋይም ፋሲሊቴተር መሆን አይችሉም። ማ ስለዚህ በዚያው መሰረት ነው እንግዲህ ለአራቱ ስብሰባዎች አብራችን ማደረግ ነው በዛ መልክ ኤክስፐርቶቻችን ልከው ምንም ነገር በማይናገሩበት የማይናገሩበት የጉዘር መርሆኖች ይመለከቱ ነበር። ጉዳዩ ሻያ በዋሽንግተን ባለው ኖቬምበር ስድስት እና ዲሴምበር ውስጥ የተካሄደው እና ጃንዋሪ ሰርቲም የተካሄደው ስብሰባ ላይ ኖቬምበር ስድስት የተባለው በውጭ ጉዳይ ሚኒስትር የተረጃ የሚካሄደው ዋሽንግተን ላይ የሚካሄደው ስብሰባ ፖለቲካል ጋይዳንስ እና ፕሮግሬሱን ሞኒተር የማድረግ ፕሮግሬሱን ትራክ የማድረግ ወይም የተገኘውን ውጤት አብሮ የማየት ነው እንጂ የዋሽንግተን ፕሮሴሱን ውሳኔ የሚሰጥና በራሱ ከሚታኔ እያደረገ በዚህ ጉዳይ ላይ ውሳኔ ይሰጣለን ሀሳብም አልተነሳም ነበር። በዛው መልክ ነው ሶስቱ ስብሰባዎች እዚ ዋሽንግተን የተረኩች ነበሩት ያለቁት። ግን በተለያዩ ጊዜ ጆንት ስቴትመንቱ ላይ ያለ ያለመስማማት ደዚ ተከራክሮ ለሁሉም በሚሆን መልኩ የማውጣቱ ነገር ፕሮሰሱ ሲታይ ያው አስቸጋሪ ነበር። ዋሽንግተን በሰው ቢሮ ውስጥ ለምናደርገው ትሬጀሪ ሴክሬታሪ ውስጥ እና እዚያ ጋር ብዙ ክርክሮች ይመስላሉ። ይሄን ነገር እንዲህ ብታደረጉ ትርስ የሚል ሀሳብ ይሰጡ ነበር። እንግዲህ ያንን ኢቮልቭ በማድረግ ተከታታይ ምክክሮች በማድረግ የፊርማ ሽፈረም የሚለው ሀሳብ ሲመጣ ነው እንግዲህ ልዩነታችን እየሰፋ የመጣ ከዚም አልፎ ከጠቅላይ ሚኒስትራችንም ጋር በስልክም ውይይት ማድረግ አስፈልጉ ነበር። ተገኛ ነው እርምጃዎች ይሄዱ ስለነበር ይህ ከምንሻው አሸማጋይ ወይም በዚያ መልክ እንዲሆኑ የተስማማንበት ጉዳይ አልነበረም። ይቅርታ፣ ጠይቃለሁ። በዛ ስምምነት ላይ እርስዎ ነበሩ ማለቴ፣ ከ2015 እስከ 2016 በነበረው ጊዜ ሌላ ሚኒስትር ነበሩ፣ የኢትዮጵያ የውሃ መስኖና የኤነርጂ ሚኒስትር ። ለማንኛውም አመሰግናለሁ። እርስዎ እንደ ባለሙያም በቅርብ ይሰሩ የነበሩና ጉዳዩን በቅርብ የሚያውቁ ሰው ነዎት። ለዚህ ነው ጥያቄውን ያነሳሁት። እስቲ ይሄ ሁሉ ታዲያ ነገር እንዲሆነና ግብፅ አሁን እዛ የተባለው ሰነድ ላይ ፊርማዋን ከማኖር አልፋ የተጠናከረ ዲፕሎማሲያዊ እንቅስቃሴ ጀምራለች ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ፕሬዚደንቷ እየተገናኙ ያወራሉ። የአረብ ሊግ ይሄንን የኢትዮጵያን አቋም እንደማይቀበል የግብፅን መብቶች ያላቸውን የውሃ መብቶች ያላቸውን የሚነካ ምንም አይነት ማሻሻያዎችን ሆነ ሀሳቦችን እንደማይደግፍ መግለጫ አውጥቷል። የፓርላማቸው ምክትል አፈ ጉባኤ ሳይቀሩ ዛቻ አሰምተዋል። በዝምታ እንመለከትም የሚሉ ዘገባዎች ሲወጡ ነበር እና ለመሆኑ ኢትዮጵያ ይህንን ሁኔታ እንዴት ነው የምትመለከተው? አሁን ያለውን ዓለም አቀፍ ሁኔታ ያ ስምምነት ተፈረመም አልተፈረመ ውሃውን ትሞላላችሁ ወይ መሙላት ትጀምራላችሁ ሆይ? አዎ፣ መጀመሪያም እኮ ያቆጣል እንዴትም እንደምንሞላ ኢትዮጵያ ጉልህ ተጽዕኖ በማያመጣ መልኩ ትሞላለች። ግድሙ ያ የምታረገው ከራሷ የውሃ ድርሻ ነው። ይሄ ውሃ በአመት የምንይዘው ከሰባ ሰባት ቢሊዮን ማክሲሙም በአንድ አመት ከአስራ ሶስት ነጥብ አምስት አንድ በጣም ከፍተኛ ስለግሚያመጣ ወደታች ያልፉ ወር የሚያስከትል ሲሆን የአመላሉ ሁኔታ አክሰለሬት ማድረግ ይቻላል። ምንም እሹ አይደለም። ታቸቶ አደጋ ከሚያድር ግድብ ውስጥ መያዝ ይቻላል። ነገር ግን በዲዛይን የሰራ ነው በደንብ በግልጽ የሚታወቅ ማንኛውም ያለም ህብረተሰብ ማየት የሚችለው ታቸዶ ከፍተኛ ችግር የሚፈጥር እና ሀገሮቹ ችግር ውስጥ በሚወጥቁበት ሁኔታ ውሃ ማስቀረት አይደለም። ይሄ በማወቅ ያለም ህብረተሰብን የማደናገር ነገር ነው። እኛ የምንሞላበት የሙሌት ጊዜ በድዚ አይነት መስረት በመጀመሪያው ያው ምንም ስለ ውሃው መጠን ብቻ በማየት መሙላት ስትፈልግ በሁለትና ሶስት አመት መሙላት ትችላለ። ነገር ግን የኛ የሙሌት ህግ ከቢያንስ አራት አመት ከአራት እስከ ሰባት አመት ሰባት አመት በሲጠይቁ ነበር ግብጾች። እዛ ድረስ ስክራች የሚያደርግ የአሞላል ሂደት ነው የምንከተለው። ያ የአሞላል ሂደት ሊጎዳ አይችልም ተችኛው ነገር ሱዳን ምን ይገልጹልም ሊጎዳ አይችልም። ከዛ ባሻገርም ደግሞ ሌላ ሴስት ያጠፈት ነው። በአጋጣሚ ድርቅ ከፍተኛ ድርቅ ቢከሰት ያው ኢትዮጵያ ውስጥ ብዙ ውሃ ወደ ወንዙ ባይገባና ለመጀመሪያ ሁለት አመት ከሰላሳ አንድ ቢሊዮን በታች ከሆነ በተለይ ሁለተኛ ወር ላይ ከሰላሳ አንድ ቢሊዮን በታች ከሆነ ውሃውን እናሳልፋለን። አማካዩ አርባ ዘጠነኛ ነው ማለት ነው። ያው ሁሉም ተርባይኖች ደግሞ በውሃ መጠኑ ተርባይኖቹ ሊንቀሳቀሱ የሚችሉበት ደረጃ ደግሞ ከደረሰ ከሰላሳ ሰባት ቢሊዮን ሜትር ኪዩብ በታች ከሆነ ውሃውን አንይዝም። በቀጣዩ አመት ያዝም ሞሊቱን እናሳካለን። ስለዚህ ከዚህ የበለጠ ፕሮቴክሽን ከዚህ የበለጠ ለተስሚ ሀገር የማሰብ ነገር ምን ሊመጣ ይችላል? ይሄ ስምምነት ባለበት፣ ይሄ ሁሉ ባለበት ሁኔታ ነው የሚያስፈልግ። ግልጽ በሆነ መንገድ የቅኝ ግዛት ዘመን ውሎችን ኢንዳይሬክት አስገብቶ ይሄ ይህንን ነገር በዚህ ካላደረግ ነው ተከታታይ ድርቅ የሚመጣ ግድብ ውስጥ ያለውን ውሃ በሙሉ አጣንፎ በማውጣት በሙሉት ላይ ነው የዛ አይነት አክሽን መውሰድ አለባቸው በሚል ጊዜ ይሄ እናንተ ውሃ ድርሻ ያላችሁም ውሃ የመያዝ መብት የላችሁም የሚያመላክት ስለሆነ ትክክል አይደለም። ስለዚህ ይህንን አይነት ኢንቨስቲስ ግድባችንን ከተመቁክሙችን የሚያደርግ ሀሳቢ ሲቀርቡ ዘዝር ተከራክረናል፣ አይሆንም በለል

አንደኛው ሲንተረስ ሰስብ አይደለም። ይህንንም ደግሞ መተባበር የሚፈልግ ባለም ላይ ጀስቲስ እንዳይሸፍን የሚያደርግ ነው ማለት ነው። ስለዚህ ሲነሱ የነበሩ ነገሮች እንደውም ክቡር ሚኒስትር፣ ይሄ ስምምነት ኢትዮጵያ አልፈርምበትም ያለችው ወይም ልምከርበት ብላ ከስብሰባው ላይ የቀረችው አንዱም ግልጽ አለመሆኑ ነው ችግር እየፈጠረ ያለው የሚሉ ታዛቢዎችና ተንታኞችም ሲናገሩ ነበር ሰሞኑን። ስለዚህ አንዱም ጥያቄ እሱ ነበር የሚሆነው። ያነሳሷቸው ግን ነጥቦች አሉ እነዚህ ክቡቦች እነዚህ ያለፉ ስምምነቶችን ማለት የግብፅ ታሪካዊ መብት የሚባሉ ሁኔታዎችን ያካተቱ ነጥቦች ያለናንተ ፍላጎትና ፍቃድ ወይም እውቀት ገብተዋል። አንደኛ ሁለተኛ፣ አስቸጋሪ በሆነ ጊዜ ግድቡ ባዶ እስኪሆን ድረስ ማጠንፈፍ ይኖርባታል ኢትዮጵያ የሚሉ ቃላት ሰፍረውበት ነበር ነው የሚሉኝ ቴክኒካሊ፣ ያንን ነው የሚያመለክቱት። ሌሎች ሲያል ወደዳችኋቸው አሉ በርካታ ነገሮች አሉ። ይህ እንግዲህ አስራ ሁ አስራ ሶስት አርቲክል የያዘ በእያንዳንዱ አርቲክል ውስጥ ሰብ ኮምፖነንቶች አሉ ሺ ተብለው ወይም ንሰለረ ነጥብ አንድ አራት ነጥብ ሁለት እያለ ተነተናለ። በአንዱ አርቲክል ስር እነኛ ሁሉ እያንዳንዱ ወርድ እያንዳንዱ ነጥብ በጣም በጥንቃቄ መያዝ ያለበት ጉዳይ ነው። በችኮላ የሚሆን አይደለም። ጉዳዮቹ ላይ እየተስማመን እየተስማመን፣ ግብጽ አንድ ነገር ትላለች፣ ሱዳን ሌላ፣ ኢትዮጵያ ሌላ ትላለች። ግን በእያንዳንዱ ሴንተንስ ላይ የሚመጡ ሀሳቦችን ማስታረቅ እና በአንድ በኩል የጋራ ተጠቃሚነትን በኛ በኩል የማረጋገጥ የኢትዮጵያን ጥቅም ማስጠንቀቅ በአንድ በኩል ሲታይ፣ በሌላ በኩል ደግሞ የጋራ ተጠቃሚነት አሁን ባለ ሁኔታ ጉል ተጽዕኖ ጉል ጉዳት ያመጣል ያለውን ደግሞ የታችኞቹ ሀገሮች ሴፍቲ የሆነ መሄድ አለበት። ያ ነው ትብብር፣ ትክክለኛ ትብብር። ኢትዮጵያ ውሃ ሙሉ በሙሉ ልገድብ አላለችም። ገድቤ በቃ እስኪሞላ ድረስ ውሃ ውጥቶች ያልፉ ማለት በጣም ያልፋል። እና ያ በሚያልፍበት ሁኔታ ይህም ድርቅ ቢያጋጥም የችግር እንዳያመጣ ተገቢ የሆነ መፍትሔ ተቀምጧል። በእነኛ መሰረት እየተመራን እንምላ ነው እነ ጉዳዮች ያው ንግግር ላይ ስለነበሩ በግልጽ ዝም ብሎ ፐብሊክሊ እንትን የሚደረጉ አልነበሩም። ነገር ግን ዋነኛ ዋነኛ የሆኑ ቁጥሮች ይታወቃሉ። በስንት ዓመት እንደሚሞላ፣ በአንድ ዓመት በአማካይ ኢትዮጵያ ምን ያህል ዋ እንደምት። በመጀመሪያው ዓመት አራት ነጥብ ዘጠኝ በሁለተኛ አስራ ሶስት ነጥብ አምስት በድምሩ አስራ ስምንት ነጥብ አራት እስከ ተርባይኖች ማስፈሻ ለዚ ይወስደናል። ከዛ በኋላ ያሉት ደግሞ አስር ነጥብ አምስት አስር ነጥብ ሁለት ዘጠኝ ነጥብ አምስት እያሉ እስከ ሌቭል ስድስት አምስት የምንለው ወይም ደግሞ አጠቃላይ አርባ ዘጠኝ ቢሊዮን በግድብ ውስጥ ውሃን ይዘ ደረጃ ያደርሰናል። ከዛ በላይ ያለው ከአርባ ዘጠኝ ቢሊዮን እስከ ሰባ አራት ቢሊዮን ያለ በየአመቱ የሚታገስ ነው። ከዛ በታች ያለው የአርባ ዘጠኙ በግድብ ውስጥ የሚጠራቀመው በቀጣይ ወደፊት ድርቅ ቢመጣ ለኢትዮጵያን ውሃውን ለቆ ኤሌክትሪክ ማመንጨት ያስፈልጋል። ያጠረ ውሀ ስለሆነ ያንንም ስናደርግ ደግሞ የታችኞቹ ሀገሮች ተጠቃሚ ይሆናሉ። ምክንያቱም በዛ አመት ያለው የፍሰት መጠን ከአምናካዊ የሚያንስ ስለሆነ በዚህ ምክንያት በግድቡ ምክንያት ይረዳል እና የተሻለ ብርቴ መቋቋም አቅም ይኖረዋል ነው። ግድቡ በመኖሩ ደግሞ በርካታ የውሃ ብክነቶች እንዲቀሩ ይደረጋል። ለምሳሌ ትነት እንደምንመለከት አስራአንድ ሀይዳምላ እስከ አስራ ስድስት ቢሊዮን ሜትር ኪብ ነው የሚዋክነው በአማካዊ አስር ቢሊዮን ብዙ የውሃ መጠን ሱዳን ውስጥ ወርፍ በሚሆንበት ጊዜ ወደ ፍለት ፍለ የሚወጡ ብዙ ውሃ ይባክናል። ያም እያያዛል ህዝቡም ከጎርፍ አደጋ ይታደጋል። አመቶ ሚሊ የተመጣጠነው ሲመጣ በኮሪደሩ ላይ ሰርፊ ልማት መስራት ይቻላል። ሱዳን በጥሩ ሁኔታ መጠቀም ትችላለች። ብዙ ተርባይኖች ያስጠምጣ ኤሌክትሪክ ማመንጨት ትችላለች። በቀጠናው በአጠቃላይ ጥሩ ኤሌክትሪክ ኃይል ማመንጨት ይቻላል። በልዩ ቦታዎች ላይ ግብፅም ደግሞ የሚባክነው ውሃ ተቆጥቦ የተሻለ ውሃ ሊደርሳት ይችላል። የኢትዮጵያ የመጠቀም መብት ደግሞ እዛው ያለ ምንም ገደብ በዓለም አቀፍ ምርሮ መሰረት ድርሻውን ትጠቀማለች። ስለዚህ ይህንን ማየት የተሻለ በሚመስል መልኩ አዳዲስ ስካሌሽን፣ አላስፈላጊ የሆነ ስካሌሽን እየተከናወነ ነው በአሁኑ ጊዜ እና የምንም ስታንዳርድ ተቀባይነት የሌለው ኢትዮጵያን በሀሰት የመወንጀል እና ዓለም የተለለ ማድረግ ሙከራ ነው። ስለዚህ ይህ በምስል እንትና ሴክሬታሪ ትሬጀሪ ሴክሬታሪ እንዲሆን የአሜሪካን ኢንስቲቱሽንስ አሉ በሳምሽን ቨርዲክት ከመስጠት የውሃ ማ ትን አሰባስበው የነገር ካስቸገረ ማማከር ያስፈልጋል። የራሳቸው ሪዘርቫር እንዴት ነው የሚያስተዳድሩት? ቦልደር ዳም አሉ። ከሜክሲኮ ጋር ትሉ ከካናዳ ጋር ውሃ አብሮ ይጠቀማሉ። እንደኛን የሚያስተዳድሩ ብቁ የሆነ ሽኖች አሉ። ለምሳሌ የስ ቢሮ ሪክላሜሽን አለ። የስ ኮርፕስ ኦፍ ኢንጂነርስ አሉ። ስለ ሃይድሮሎጂ በጣም ጥልቀት የሌለው አናሊሲስ ሳይሰራ ሪዘርቫሮች እንዴት ነው የሚተዳደሩት የሚለውን በቂ ኢንፑት ሳይወሰድ ውሳኔ ሲሰጥ በጣም ተገቢ አይሆንም የፖለቲካ ውሳኔ ነው የሚሆነው ቴክኒክ ላይ ከመወሰን ይልቅ በዚህ እዚያም ላይ በእኛ በኩል ከፍተኛ ቅሬታ አለ እና ስናስረዳም በበቂ ሁኔታ የመረዳቱ ነገር አስቸጋሪ ሁኔታ ነበር ዋሽንግተን ባለው እና የሚያሳኩልን ነገር የለም። ኢትዮጵያ ከድርድር እወጣለሁ አላለችም ግን ጊዜው ስጊ በደንብ አጥንቼ ሞዴል ሰርቼ ያለውን ችግር አናላይዝ አድርጌ ሊሆን የሚችለውን ሀሳብ ጊዜ እመጣለሁ ነው እንጂ አይ፣ ድርድሩ አቋተለታል አላለ። እንግዲህ ይሄንን ሲሉ በዓለም አቀፍ ዲፕሎማሲ አይን ስናየው ኢትዮጵያም፣ አሜሪካም፣ ግብፅም ሱዳንም እኩል ሀገሮች ናቸው። ነገር ግን ከአጠቃላይ ማብራሪያው እንደምረዳው አሁን ተገፍተናል፣ የንቀት አስተያየት ነበረብን፣ የሉዓላዊነት መዳፈርና መጋፋት አይነት አዝማሚያ ነበረ፣ የአመሳሶ አያያዝ ነበራት አሜሪካ የሚል ሀሳብና አቋም አላችሁ እርስዎ። ይሄንን እንደ ሚኒስትር ነው ምጠይቆት ዶክተር? አዎ፣ አንድ ሀገር በሚኒስትሮቹ ወይም በሰክሬታሪ ደረጃ አፕሮ ሲቀመጥ አሁን ኢኮል ሌቭል ነው መወያየት ያለበት። ፕሬዥር መፈጠር የለበትም። ዲፕሎማቲ ደረግ ትክክል አይደለም። ሚስከዘባን ድረስ አንዱ ውሳኔ ሰጪ ባልተሰጠው ሮል እንዲህ መሆን አለበት ከተባለ ደግሞ በጣም ሶሊድ የሆነ ሪዝን ተገቢ የሆነ ምኛ ተመክሮ መሆን ነው እንጂ ያለበት። ኢትዮጵያም ትውን ሌሎች ለኛው የናይል ተፋሰስ ሀገሮች ሲቃወሙ የነበረውንና በኮምፕሬንሲቭ ፍሬምወርክ አግሪሜንት አስተካክል የያዙትን ነገር ኢትዮጵያ ላይን ፖዝ ለማድረግ መሞከር ትክክል አይደለም። እኛ የምንሰራው በዚህ ግድብ ዙሪያ ግድቡ ላይ ያለውን የውሃ አሞላልና አለቃቀጥ ነው። በዛ ውሃ አሞላልና አለቃቀጥ አለቃጠቅ የሚኖሩ ታሳቢዎች አሰንሽን ውሃውን ወደፊት የመከፋፈልን የማመለክቱ መሆናቸው ናቸው። ኢትዮጵያ ከላይ ከግድቡ በላይ ውሃ ብትጠቀም ያንን የመጠቀም መብት የሚቀንስ አይነት ወይም ደግሞ የሚገፍ አይነት ስምምነት የመፈራረም አንችልም፣ ፎሬቨር እና ያ ትክክለኛ ሉዓላዊነትን የሚገፍ ነገር ነው። ስለሆነም ይህንን ግድቡ ላይ ብቻ አተኩረን የሚገባው ውሃ ይለካል የሚወጣውን ውሃ ያው በግድቡ ላይ የሚኖረ ኢቫፖሬሽን ነው። የተወሰኑ ጥቅሞች ካሉ እነሱን እንቱ አካውንት ወስደ ነው ቤታች የሚልፈ ነ እንልክላቸዋለን። በዚህ መልክ እንስማማ ነው እኛ። እነሱ ውሃ በሚመጣበት ጊዜ በድርቅ ምክንያት እዛ ላይ ያለውን የትብብር ሁኔታ በየአመቱ እንገልጻለን። ያንን የሚልከው ነሆን እንነግራቸዋለን። ነው ይሄ ነው እውነተኛ ትብብር እንጂ አንድ ሰነድ ሰዶ ስቦ ጀመላ አይፈረምም። እኛም ደግሞ በነሙሉ ተመሳሳይ ትርክ እንዴት እንደሚከላከል እና እየሞላ ያለ ግድብ ወደታች የያዘውን ውሃ እንዴት እንደሚለቅ ግድብ ሊደረግበት ወይም ሊፈረምበት አይችልም። እንደ ሀሳብ ልትይዘኝ እና ምን ቢሆን ነው ግድብ የማይጎዳው? የኤሌክትሪክ ማመንጨት ሁኔታም የማስተጓጉለው ዚሴም ታይም ደግሞ ያው ሪዘርቯሩ ላይ ብቻ ስለምናተኩር የታችኞቹ አገሮች ደግሞ ከተጠራቀመ ውሃ ድርቁን ለመቋቋም የተሻለ አቋም ይኖራቸዋል ብለን የምንለቀው የሚለው ነው መስማማን እንጂ ከሌላ አንጻር ዋውን የመቆጣጠር የሚመስል ሀሳብን ኢትዮጵያ በራሱ በአለዋላዊ ግዛት ውስጥ ልትቀበለው አትችልም ማለት ነው። እንግዲህ ይሄንን ካሉ ክቡር ሚኒስትር ኢትዮጵያ ብዙ ጊዜ የምትወቀስባቸው አያያዞች፣ አሰራሮች አሉ። በተለይ ዓለም አቀፍ ጥረቶችንና ዘመቻዎችን አስመልክቶ ደካማ ነች እየተባለ ይነገራል። የቀዳማዊ ኃይለ ስላሴ የበሰሉ የውጭ ጉዳይ ባለሙያዎች ነበሩ ይባላል። ከነሱ በኋላ ባሉት ዘመናት ግን ኢትዮጵያ ደካማ ነች ይባላል እና እንዲህ አይነት ጠንካራ የሆነ ክስ አዘል ቅሬታ ውስጣችሁ እያለ ያደረጋችኋቸው እንቅስቃሴዎች አሉ። ከዛ ወዲህ ይሄ መግለጫ ከወጣ ወዲህ በተባበሩት መንግስታት ድርጅትም ይሁን በአካባቢያዊ ተቋማት እንደ አፍሪካ ህብረት፣ ኢጋድ፣ የናይል ተፋሰስ ሀገሮች ድርጅት፣ የአረብ ሊግ ወይም በዲፕሎማሲ ኮሮች እና በመሳሰሉት ያደረጋችኋቸው ጥረቶች አሉ። ከዩናይትድ ስቴትስ የተወካዮች ምክር ቤት አባላት መካከል ድምጻቸውን ያሰሙ ሁሉ አልፈው ተርፈው ነበሩ። ምን አርጋችኋል እናንተ? በዝም ብሎ እኮ ካሜዲ አይደለም እሱ። ግን እሳቸው የሚያሰሙት መረጃ ስለሚደርሳቸው በእኛም በኩል ባሉት ጥረቶች ነው። ይሄ አክዩዜሽኑ ትክክል አይደለም፣ ምክንያቱም እንዲህ አይነት ነገር ስትሰራ አዋጅ እያወጅክ ወይም ደግሞ ይህን ሴክሬታሪ ጀኔራል ጋር እየሄድኩ ነው፣ ወርልድ ባንክ ፕሬዚዳንት ጋር እየሄድኩ ነው እያልክ አዋጅ እያወጅክ አትሄድም። የሚደረጉት የዲፕሎማቲክ ጥረቶች በጣም በሰፊ ነው ያለ ቀደም ሲል እንደውም የአሜሪካ ፕሮሰስ ከመጀመር በፊትም ግብጽ አቅርባ የነበረው አንድ ዶክመንት ስላለ ትክክል አለመሆኑ እንኳን ለማስረዳት ያልተሄደበት ቦታ የለም። የን ሴክሬታሪ ጀነራል፣ የወርልድ ባንክ ፕሬዚዳንት፣ የዲፓርትመንት የን ሴኪሪቲ ሴኪሪቲ ካውንስል ሜንበርስ ሲመሳሰል ጋ ትሄዳለ። የተለያዩ ማስረጃዎችን ይዘ በአምባሳደሮቻችን በኩል ሁሉም ኢምፖርታንት የሆኑ ሀገሮች ያይደርሳል። ልክ እነሱ የሚያደርጉትን ጥረት ያለ እኛም ጋር ይደረጋል። ከዛም አልፎ እዚህ አዲስ አበባ ላይ ተቀማጭነታቸው አዲስ አበባ አምባሳደሮች በተለያየ ጊዜ ጠርተን፣ በግሩፕ በግሩፕ የኤዥያ ግሩፕ፣ የአፍሪካ ግሩፕ፣ የሚድልስት ግሩፕ፣ የዩሮፕ ግሩፕ የምናነጋግርበት ጊዜ አለ። ይሄ ነገር ትክክለኛውን መረጃ ለማስረዳት ማለት ነው። ስለምንታቅ የሲንፎርምድ ስለሚሆን ስለህዳሴ ግድብ ምንም ጉዳት የማያስከትል ግድብ፣ በጥንቃቄ እየተሰራ ያለ ግድብ የሲንፎርምድ መሆኑ ስለምናውቅ በተለያየ ጊዜ ሌክቸር ስብሰባዎች ጠርተን እናስረዳለን። ፕሬዘንቴሽን እናደረጋለን። በየሀገሮች ሄደን እኛም እናስረዳለን። ከዚያ ባሻገር ሙያተኞቻችን ስለዚህ ጉዳይ በተገቢ ሁኔታ እውቀት ያላቸው ከዩኒቨርሲቲዎች አሰባስበን ከውጭ ሀገር አሰባስበን ነግሮ ለምሳሌ ኮምፕሬንሲ ፍሬምወርክ አግሪመንት የናይል የትብብር ማጠፍ ላይ ሲደራደሩ የነበሩትም አንድ ላይ በማሰባሰብ በርካታ የህግ ባለሙያችን በማሰባሰብ የቴክኒክ ባለሙያዎችን በማሰባሰብ ነው የምንሰራው። እና ይሄ አጠቃላይ ለዓለም ሕብረተሰብ የማሳወቅ የመሳሰሉ ነገር እንሰራለን። በናይል ተፋሰስ ውስጥ ያለው ሀገሮችንም መረጃውን በትክክል እናቀርባለን፣ ንዋያለን ነገር ግን የዚህ አሜሪካ ሄዶ ፕሬዚዳንቱ ጋር የማድረስ የምንሹ በእርግጥ በኢትዮጵያ በኩል አልተሰራም እንዲል አይነት ምክንያቱም ኢትዮጵያ ግድቡን በእንዲ ያገርነች በተመጣጠነ ሁኔታ ተገቢ የሆነ ፕሪንሲፕል ተከትላ ነው የምትሰራ፣ የሚያስገድ ምክንያት የለም። እንግዲህ በግብፅ በኩል ሄዱ። ነገር ግን ጥያቄ ሲቀርብ ደግሞ ከትሬዠሪ ሴክሬታሪ ፓርትነሮቻቸው ስለሆነ አክብሮ መሄድ ያለ ነው። ሲጀመር ከፕሬዚዳንት የተነሱት ሀሳቦች ነገሮችን ለመደገፍ ስምምነት ላይ እንዲመጡ ለማድረግ ነው ከሚለ ያ ፖዘቲቭ ነገር ነው። ለመጀመሪያ ደረጃ በነበሩት ውይይቶች የእነሱ መኖር ጥሩ ሁኔታ ውይይት እንድናካሄድ ብዙ ጉዳዮች ላይ መስማማት እንደሚችል በታዛቢነት እንዲቀመጡ ያንን አስችለዋል። ተገቢ ያልሆኑ ነገሮችን ሲነሱ ይመለከቱ ነበር ነው ያ እንደ ፖዘቲቭ የምንወስደው ነው። ግን ከዚያ በኋላ ወደ መጨረሻ ያሉት ሁለት ሶስት ስብሰባዎች ግን ትንሽ መስመር ለቆ እና ለክሬንዥር ያመጣ ነው። አዎ በእርግጥ እናንተም ቀደም ሲል ወደዚህ ውይይት ስትገቡ ዩናይትድ ስቴትስ በታዛቢነት መገኘቷን ስትቀበሉ ተጠይቃችሁ ነበር፣ ዋሽንግተን ዲሲም ላይ ስለዚህ ጉዳይ ስጋትም ተነስቶ ነበር እና እንደውም የዩናይትድ ስቴትስና የዓለም ባንክ በታዛቢነት መኖር ለእኛ ይጠቅመናል፣ እስካሁን ድረስ በማን ምክንያት ሁኔታዎች እንዲህ ሊዛቡና ሊጓተቱ እንደቻሉ ያዩልናል ብላችሁ ነበር እና አሁን እያየን ያለነው ግን ከጠበቃችሁት የተለየ ውጤት ነው። ምን ተፈጠረ? በእነሱ መኖር መስመር ይዘው የሄዱ በርካታ ነገሮች አሉ። እኛ ብዙ ጊዜ የምንሰራው በሀቅ ነው። እውነት ነው። የቀድሞ ስብሰባዎች አድርገን ምንም ኮንክሉዥን ሳናደርግ ያው በግብጽ እንትን አደናቃፊነት እንበትን ነበር ምን እንኳን ለመጽሐፍ የሚቸገር ነበር። እነሱ ጉዳዮች ለምሳሌ እንዳይቀጥሉ የታዛቢዎች መኖር ረድተዋል። ኢንዳይሬክት ሊም ደግሞ ተገቢ ያልሆነው ጥያቄዎች ያነሳቸው የነበሩትን ኃይላ ከራሊ ዝም ብለው ኦፍ ዘ ሪከርድ የሚነጋገሩት ነገር አለ። ያንን እንዲያስተካክሉ የደገፉት ነገር አለ። ስለዚህ በአንድ በኩል እሱን ታያለ፣ በሌላ በኩል ደግሞ ለአሜሪካ መንግስት ከፕሬዚዳንቱ ጀምሮ ተነግሯቸው የነበሩት ትክክለኛ ያልሆኑ ኢንፎርሜሽኖች እዚያ በመሄዳችን ምክንያት አስረድተን የተስተካከለ መረጃ እንዲያገኙ ከኢትዮጵያ ፐርስፔክቲቭ ከሱዳን ፐርስፔክቲቭ ያለው ነው በበቂ ሁኔታ እንዲያዳመጡና እንዲረዱ ትልቅ ዕድል ከፍቷል። ስለዚህ አሜሪካ መሄድ ወይም ወርልድ ባንክ በታዛቢነት መኖሩ እነኝን ነገር በትክክል እንዲሰዱት ትልቅ መንገድ ከፍቷለሁ። በዛ በተዛባ መረጃ ቢሆን ኖሮ ሊደርስ የሚችለው ዳሜጅ ከፍተኛ ነው። በአንድ ሄድ ኖሮ ያው ልክ አፕኪዝ በተደረግነው ወይንም በተወነጀለው ልክ እውነት መስሏቸው ያን አይነት አቋም ሊወስዱም፣ ተገቢ ያልሆነ አቋም ሊወስዱ ይችሉ ነበር። ነገር ግን የሚሄዳችን ነገር ይህንም ያልተስተካከለ በአብዛኛው ፍትት ያዘለ መረጃ በበቂ ሁኔታ ለማስለገር ሞክረናል። ያም ደግሞ ጥሩ ውጤት ነበረው ማለት ይቻላል። ክቡር ሚኒስትር ስለሺ፣ ሌላው ማንሳት የምፈልገው የግብፅ የፓርላማው ምክትል አፈጉባኤ ጉባኤ ኢትዮጵያ እያደረገች ባለቻቸው ሴራዎች ውስጥ ግብጽ እጆቿን አጣጥፋ አትቀመጥም፣ በናይል ውሃ ላይ ታሪካዊ መብቶቿን አስከብራ ለማቆየት ሁሉንም አስፈላጊ እርምጃዎች ለመውሰድ ዝግጁ ነች ብለዋል ብለው የግብፅ መገናኛ ብዙሃን ከዘገቡ ወዲህ ስጋት ሰፍኗል በብዙ ኢትዮጵያውያንም እንደዚሁም በአካባቢያዊ ተንታኞች ዘንድ የአካባቢያዊ ጸጥታ መናጋት ሁኔታ ሊፈጠር የሚችል ስጋት አለ። በዚህ ውስጥ ደግሞ አረብ ሊግ እጆቹን አስገብቷል። ለመሆኑ በመከላከያ በኩል በህዳሴ ግድብ ላይ ኢትዮጵያ እየወሰደች ያለቻቸው እርምጃዎች አሉ እንዴ? አንደኛ ግድቡን በመከላከል በኩል ሁለተኛ የሀገር ደህንነትን በመከላከል ኮሜንት ላደረግ አልችልም። ይቅርታ ኮሜንት ላደረግ አልችልም። ያ ሌላ ጉዳይ ነው መቼም። እሺ አሁን ያነሳው ሂስቶሪካል ራይት ቨርሰስ ናችራል ራይት አጣጥሞ መታየት አለበት። የእኛ ሀገር ሚዲያ በአንድ በኩል የሚነሳውን የማስተካባት እንጂ አትሊስት ባላንስ እንኳ ጠብቆ የኢትዮጵያስ ዩ ምንድን ነው የኢትዮጵያስ መብት ምንድን ነው ብሎ መከራከር መቻል አለበት። በአማርኛው ስጠይቀኝ አይ ኤክስፔክት የኢትዮጵያ ናቹራል ራይት ከሂስቶሪካል ራይት ማንስ መሆኑን ባላንስ አድርገን ስጠይቀኝ ተገቢ ነው ዬ መልስ ለመስጠት እሞክራለሁ። ነገር ግን የአንድ ሳይድ የአንድ ሳይድ አክዩዜሽን ፎሬቨር እዚህ አለም ላይ የተነዛ የአድቮኬት የሚደረግ ከሆነ ትክክል አይደለም። ፎቶ ቦታ ወር ባላንስ ፎቶ ቦታ ወር ራይት አው እሱን ነው። ለዚህ ነው የሌላኛው ወገናንስ እየጠየኩት ያለሁት የራሳችን አንተ ኢትዮጵያዊ እንደጠይና የኢትዮጵያ ምንድን ነው ሂስቶሪካል ራይት ነው ወይንስ ከ ከ ተሪተሪ የሚፈርስ ነው አጥተቀምልን ኢንጀስቲስ ኢትዮጵያ ላይ ሲነበር ያንን ይዘን ነው የምንሄደው። እኛ እሱን ነው እየጠየኮት ያለሁት ለእሱ መልስ እንዲሰጡ ነው። ምን እያልክም? አዎና አዎን መከላከያ ሚኒስትሩ እንዲጠይቁ ይሻላል። እሺ፣ ለመሆኑ ወደዚህ ድርድር የምትመለሱ ይመስላችኋል? ለምን ለምን አንመለሱም? መቼ ተቋጫል? አለ አዝማሚያው፣ የመመለሱ አዝማሚያ አለ። የተዘጋ ነገር የለም። እንወያያለን፣ እንቀጥላለን። ሶስቱ ሀገሮች ይወያያሉ፣ መፍትሄ ይፈልጋሉ። መፍትሄ የሌለው ነገር የለም። እኛ አልዘጋንም። አይ ውይይት አብክቷል ያለ አካልም አልሰማሁም። አሁን ከአዝማም ያው አቻክሎ አቻክሎ ኖና ፊርማ ፈርሞ ነው አሁን ሰርፌ ያደረገው ገና ለፊርማ አልደረሰም። እየተካረራችሁ እንዳላት ሀገር ግድቡን እንደምትሰራ ሀገር የራሷን ልትስማማበት የምትችለውን አርቲክል በአግባቡ በአቃቤ ህግ በሌሎች የህግ አካላት አገሪቷ ልትተገደርበት በምትችለው ወደልቃፍት በምትችለው ህግ ልክ ተገቢ የሆነ የራሷንም መብት የሚያስከብር የሌሎችንም የማይጋፋ ባላንስድ የሆነ ህግ አዘጋጅታ ታቀርባለች። በዚያ ላይ እንወያያለን። እነሱ አማራጭ ካላቸው እናያዋለን። ስለዚህ ይህንን ነው ሁሉ ልንቀበል የምንችለው። እና አሁን እየተካረራችሁ ያላችሁ ነው ራራቱ ብዙ መርክዳና ያለው ነገር አይመስለኝም። እየተካረራችሁ ያላችሁ ነው የሚመስለው። ክቡር ሚኒስትር፣ ዩናይትድ ስቴትስም ይሄ ግድብ መሙላት እንዳይጀመር እነዚህ ሁኔታዎች ካልተሟሉ ብላለች። ግብፅም ቅድም ያነሳዋቸውን ጉዳዮች አንስታለች፣ ሌሎች ዘመቻዎችን እያደረገች ነው። እናንተም በአቋማችሁ እንደ ጸናችሁ ነው አለ ወይ? ይሄ ሊሰበር የሚችልበት ሁኔታ አለ ወይ? እስካሁን ድረስ በማንኛውም በኩል ያነሳችሁት ሀሳብ አለ ወይ? ወደ ጠረጴዛ ለመመለስ ይመጣል ያው ኮንሰልቴሽኖችንም እያጠቃለልን ነው። የእኛ ቨርዥኖች አሉ፣ ሲናሪዎች አሉ በተለያየ መንገድ ልንስማማ የምችላቸው። በኢትዮጵያ በኩል ምንም ኦፕቲሚዝም የጠፋበት ነገር አይደለም ወይም ደግሞ ጸቡን እስካሌት ማድረግ የሚገባም አይደለም። እንግዲህ አንድ ወገን በዛ መልክ ፈልጎታል። በእኛ በኩል ግን አሁንም መፍትሄው መደራደር እና ጉዳዩን መጨረስ ነው። በሌላ በኩል ተደራድረን እንኳን ለጊዜ መስማማት ባንችል ሌላ ዘዴ አለው። አርቲክል አስር በዲክለሬሽን ፕሪንስፕል የተለያዩ ኦፕሽኖች ያስቀምጣል። ሀገሮች የሚስማሙበት አሸማጋይ መርጦ አሸማገን ወይም ጉዳዩን ሪኮንሳይል ማድረግ ወይም ደግሞ መሪዎች እንዲያየት ማድረግ ነው። እዛ ስቴጅ ላይ እኳ አልደረስ። ከዛ ጊዜ ተደርጎ ወደ ሌላ የሚያስኬድ ምን ምክንያት አለ? አፍተሮል የምንሰራ ጉዳይ ውሃ ኮንሱም አያደርግም። የሚሰራ ግድብ ውሃ ስቶር አድርጎ በተርባይን ውስጥ ያልፍና ወደ ታችኛው ተፋሰስ አገሮች ያልፋል። ከዛም አልፎ ድርቅ በሚመጣበት ጊዜ ወይም ዝቅተኛ የውሃ መጠን እንደሚፈስበት ጊዜ እንደውም ድሮ ከነበረው የድርቅ መቋቋም አቅም በላይ የተሻለ አቋም ይሰጣል። ልክ እንደ ውሃ ባንክ ማለት። ስለዚህ በዚህ ሂደት ውስጥ በአጠቃላይ የግድቡን ጠቀሜታ ለዚህ ሁሉ ሚሊዮን ህዝብ ሊያመጣ የሚችለውን ኦፖርቹኒቲ ኢግኖር ለማድረግ አንድ የታችኛ ሀገር ዘጠና ስምንት ፐርሰንት ኤሌክትሪክ አክሴስ ያለን፣ በዚህ በኩል ደግሞ ከስልሳ ሚሊዮን ህዝብ በላይ ያለ ኤሌክትሪክ ጨለማ ውስጥ የሚኖርበት ሁኔታ ባለበት በድርድር አንፈታም፣ ጉልበት የሚጠቀማለን ከሆነ ያው ሁሉም የአቅሙን ጉልበት መብላጅ አድርጎ ራሱን ይከላከላል። እንደዛ ሊሆን አይችልም፣ መሆንም የለበትም። እዛም የሚያደርስ ምክንያት የለም። ክቡር ዶክተር ስለሺ በቀለ የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ለተለመደው ዝግጁነቶና ለተብራራ ቃለ ምልልሶ እጅግ በጣም አድርጌ አመሰግናለሁ። በአድማጮች ስም ጤና ይስጥልኝ። እኔም አመሰግናለሁ።